አሳሳቢውን መረጃ ይፋ ያደረገው የተባበሩ መንግስታት ድርጅት ብቻ አይደለም። ዓለም አቀፍ የረድኤት ድርጅቶችም ሊቢያ ውስጥ ባለፉት ቀናት ስደተኞች ላይ ያነጣጠረ የጅምላ ፈሳና ስር እንደተካሄደ አረጋግጠዋል። ስደተኞች ለአደጋ ተጋልጠዋል ያሉት እነዚህ ድርጅቶች የአውሮፓ ሀገራት ሊቢያ ውስጥ ከሚገኙ ተጓዳኞች ጋር በትብብር እንዲሰሩም ጥሪ አቅርበዋል። ይህ በቅርብ ዓመታት ሊቢያ ውስጥ ስደተኞች ላይ የተካሄደ የዘፈቀደ እስራት ነው። ስደተኞችን በብዛት ሰብስበው ሲያስሩ ይህ የመጀመሪያ አይደለም። አሁን ከአምስት ሺህ የሚበልጡ ስደተኞች ሴቶችና ህጻናት ሳይቀሩ እስር ቤት ገብተዋል ይላሉ አሌክሳንድር አሳአይ በሊቢያ የኖርዌይ ስደተኞች ኮሚሽን ተጠሪ፣ በሰሜን አፍሪካዊቱ ሀገር የሚገኙ አብዛኞቹ ስደተኞች በከፍተኛ ፍርሃት ላይ ናቸው። ሁኔታው በጣም ውጥረት የበዛበት ነው። ከእኛ ጋር ግንኙነት ያላቸው ስደተኞች እንደሚነግሩን ከቤታቸው ለመውጣት ሁሉ ፈርቷል። አስተማማኝ ስላልሆነ ሊቢያውያን ጎረቤቶቻቸው ከቤታችሁ አትውጡ እያሉ እንደሚነግሯቸው ሰምተናል። ስለዚህ ሰዎቹ በጣም ፍርሃት አድሮባቸዋል። ድንበር የለሽ የሐኪሞች ድርጅትም የጅምላ እስር መካሄዱን ካረጋገጡት አንዱ ነው። ባለፈው ሳምንት ብቻ በዋና ከተማ ትሪፖሊ በሚገኙ ማጎሪያ ስፍራ የታሰሩ ስደተኞች ቁጥር በሶስት እጅ ከፍ ብሏል። ስደተኞቹ በታሰሩበት ቦታም ውሃም ሆነ ምግብ የለም። በተባበሩት መንግስታት የሰብአዊ መብቶች ኮሚሽን ባለሙያዎች የተካሄደው ምርመራ ውጤት ይፋ እንዳደረገው ግድያ፣ ማሰቃየት ባርነትና አስገድዶ መድፈር ስደተኞቹ ላይ ተፈጽሟል። ሰለባዎቹ ሊቢያ ውስጥ የመጨረሻዎቹ ደካማዎች ከምንም በላይ ስደተኞች መሆናቸውን ምርመራውን ካካሄዱት የመንግስታቱ ድርጅት የሰብዓዊ መብቶች ኮሚሽን ባለሙያዎች አንዱ ቻሎካ በያኒ ይናገራሉ። ምርመራችን አክሎም ስደተኞች እና ጥገኝነት ፈላጊዎች በእስር ቤት ውስጥ እና በህገወጥ አሸጋጋሪዎች ለተለያዩ ወከባና ጥቃቶች መጋለጣቸውን ያሳያል። ይህ ጥቃትም በመንግስትና መንግስታዊ ባልሆኑ ተዋናዮች በተቀናጀ ሁኔታ በመንግስት ድጋፍ የሚፈጸም ነው። ሊቢያ በሚሊሻዎች በጎሳዎች ወይም በተደራጁ የወንጀል ቡድኖች ተጽዕኖ ስር የተከፋፈለች መሆኗን ከመንግስታቱ ድርጅት የሰብዓዊ መብቶች ኮሚሽን ም ባለሙያዎች አንዱ የሆኑት ትራሲ ሮቢንሰን ይናገራሉ። እሳቸው እንደሚሉት ስደተኞች ላይ የዘፈቀደ እስር የሚፈጸመው በሚሊሻዎቹ እና በመንግስት ነው። በከፍተኛ ደረጃ ና በተቀናጀ መልኩ ይደረጋል ያሉት ይህ የመብት ጥሰትም በሰብአዊነት ላይ እንደተፈጸመ ወንጀል የሚቆጠር መሆኑን አጽንኦት ሰጥተዋል። በመርማሪዎቹ የቀረበው ዘገባ አክሎም ስደተኞቹን እያሰቃዩ ወደ እስር ቤት በመላኩ በኩል የሊቢያ የባህር ጠረፍ ጠባቂዎች እጅ እንዳለበትም አመልክቷል። የባህር ጠረፍ ጠባቂዎቹ ስልጠናም ሆነ ትጥቅ ያገኙት በአውሮፓ ህብረት ነው። በዚህም ምክንያት የረድኤት ድርጅቶቹ ህብረቱ ሊቢያ ውስጥ ያሉ አጋሮቹን ጉዳይ ዳግም እንዲያስብበት ጥሪ አቅርበዋል። ለጋሽ ሀገራት፣ በተለይ በአውሮፓ የሚገኙት ብዙ ሊያደርጉ ይገባል። ይህ ሊቢያ ውስጥ ስደተኞችን እጅግ ለሚያሰጋው ሁኔታ የማንቂያ ጥሪ ነው። ዓለም አቀፍ ማህበረሰብ ጣልቃ ሊገባ ይገባል።